የዲደብልዩ ዜና ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። የመርማሪዎችን የወንጀል ተጠያቂነት ያጠንበበውና ጥያቄ የተነሳበት ረቂቅ አዋጅ በአብላጫ ድምፅ ጸደቀ። በሌላ በኩል በደቡብ ኢትዮጵያ ክልል በኦሞው ወንዝ ሙላትና በቱርካና ሐይቅ መጨመር የተፈናቀሉ ከ79ሺህ በላይ ነዋሪዎች መንግስት ዘላቂ መፍትሄ እንዲፈልግላቸው ጠይቀዋል። ኤርትራውያን ስልታዊ የመብት ጥሰት እየደረሰባቸው መሆኑን የመንግስታቱ ድርጅት ይፋ ባደረገው ዘገባ አጋለጠ። በእስራኤል የሚገኘው የቻይና ኤምባሲ በሀገሪቱ የሚገኙ የቻይና ዜጎች በሙሉ ወደ ሀገራቸው እንዲመለሱ ወይም በተቻለ ፍጥነት እስራኤልን በድንበር በኩል ለቀው እንዲወጡ አሳሰበ። በሌላ በኩል እስራኤል በኢራን ላይ የምታካሄደው ጥቃት በመቀጠሉ ጋና ዜጎቿን ከኢራን ማስወጣት ትጀምራለች። ቡድን ሰባት በመባል የሚታወቁት ሰባቱ የበለጸጉት ሀገራት መሪዎች ትናንት ካናዳ ላይ የጀመሩት ጉባኤ ዛሬ ለሁለተኛ ቀን እንደቀጠሉ ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ በበኩላቸው በመካከለኛው ምስራቅ የሚካሄደው ግጭትን ተከትሎ ለአስቸኳይ ጉዳይ ጉባኤውን አቋርጠው ወደ ሀገራቸው ተመልሰዋል። ዜናው በዝርዝር የመርማሪዎችን የወንጀል ተጠያቂነት ያጠበበውና ጥያቄ የተነሳበት ረቂቅ አዋጅ በአብላጫ ድምፅ ጸደቀ። የሕዝብ ተወካዮች ምክር ቤት በወንጀል የተገኘ ንብረት ሕጋዊ ማስመሰል እና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የቀረበውን ረቂቅ አዋጅ በሶስት ተቃውሞ፣ በአንድ ድምፅ ተአቅቡ በአብላጫ ድምፅ አጸድቆታል። በዚህ አዋጅ መሰረት መሰል ወንጀሎችን ለመመርመር የተመደበ ሰው በግዴታው ላይ እያለ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም በሚል መደንገጉ ጥያቄ አስነስቷል። የድንጋጌ በምርመራ ሽፋን የመንግስት ተቃዋሚዎችን የመብት ተሟጋቾችን ጋዜጠኞችንና ነጋዴዎችን ለማጥቃት የተረቀቀና የዜጎችን መብት የሚጎዳ ነው የሚል ተቃውሞ ገጥሞታል። በዋነኝነት የመንግስት ተቃዋሚዎችንና ዲሰንቶችን ተቃዋሚ ፖለቲከኞች፣ መንግስት ውስጥ ሆነው የተለየ ድምፅ ያላቸው እና መንግስትን የመተቸት አዝማሚ ያላቸው ጋዜጠኞች፣ የሰብአዊ መብት አራማጆችን ነው ለመክሰሻ ያዋዛል። አዋጁን ያዘጋጁት አካላት ግን የህጉ መንፈስ ይህ አለመሆኑን ይጠቅሳሉ። አድማጮች፣ ዝርዝሩን መጽሔት ይዞታል፣ ተከታተሉት። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ በኦሞ ወንዝ ሙላትና በቱርካና ሐይቅ መጨመር የተፈናቀሉ ከ79ሺህ በላይ ነዋሪዎች መንግስት በዘላቂ መፍትሄ መንግስት ዘላቂ መፍትሄ እንዲፈልጋል ላቸው ጠይቀዋል። ለችግሩ ዘላቂ መፍትሄ ባለመበጀቱ ምክንያት ለሶስተኛ ጊዜ ተፈናቅለው የሚገኙን ገልጸዋል። በአንድ በኩል የኦሞ ወንዝ ሙላት፣ በሌላ አቅጣጫ ደግሞ የቱርካና ሐይቅ ይዞታውን እያሰፋ መምጣቱ ለመፈናቀላቸው ምክንያት መሆኑን ለዶቼ ቬለ ተናግረዋል። ሁኔታው ወንድም የምነገር ነገር አለም እንዳለ ይኸው ተፈናቅለን ወደዚህ ወደላይ ተነስተን መተላልኮ እንዳለ ዋው የው የተከተለ የመጣ ነው። በጣም ስጋት ጭንቀት ነው። ሁለተኛ አሁን የተሳፈርን ቦታ ላይ ደግሞ አሁን የመጠጥ ዋም የለም ጭራሽ፣ እንኳን ምንም ነገር የማይታይበት ቦታ ነው። በጣም ተቸግረ ነው ያለ ነው። እስካሁን የተሰሩት የተለያዩ መሰረተ ልማቶች የሉ። እኛም የሚመለከቱ አካላቶች ችግሩን አይቶ ተገንዝቦ እንዲሰሩ እያደረግን ነው ያለ ነው። ተፈናቃዮቹ ያሉበትን ሁኔታ ሰሞኑን ተዘዋውሮ የተመለከቱት የክልሉ ባለስልጣናት በውሃ ሙላቱ የተፈናቀሉ ከ79 ሺ በላይ ነዋሪዎች በሶስት የመጠለያ ጣቢያዎች የሰብአዊ ድጋፍ እየተደረገላቸው እንደሚገኝ አስታውቀዋል። መጽሔት ሰፋ ያለ ዘገባ ይዟል። ኤርትራውያን ስልታዊ የመብት ጥሰት እየደረሰባቸው መሆኑን የመንግስታቱ ድርጅት ይፋ ባደረገው ዘገባ አጋለጠ። በፕሬዚዳንት ኢሳያስ አፈወርቂ የሶስት አስርተ ዓመታት የስልጣን ዘመን ኤርትራውያን ከፍተኛ የመብት ጥሰት እየደረሰባቸው መሆኑን ያጋለጠው የተባበሩት መንግስታት የኤርትራ የሰብአዊ መብት ልዩ ዘገባ ነው። በአፍሪቃ ቀንድ ወደ ሶስት ነጥብ አምስት ሚሊዮን የሚጠጋ ህዝብ ያላት ትንሿ አገር ኤርትራ አንዳንድ ጊዜ የአፍሪቃ ሰሜን ኮሪያ የሚል ቅጽል ስም እንደምታወቅም ዘገባው አስታውሷል። በዓለም ላይ ከመብት ጋር በተያያዘ ይፋ በሚደረግ የሀገራት መመዘኛ መዝርዝር ኤርትራ ሁሌም መጨረሻ ቦታ ላይ እንደምትገኝ ዘገባው አክሎ ያሳያል። ድንበር የለሹ የጋዜጠኞች ድርጅት ሪፖርተርስ ዊዛውት ቦርደርስ በፈረንጆቹ 2022 ይፋ ባደረገው ልማት የመመዘኛ መዘርዝር ኤርትራ ከ175 ሀገራት 175ኛ ሆና የመጨረሻ መጨረሻ መቀመጧ ተመልክቷል። በተባበሩት መንግስታት የሰብዓዊ መብቶች ጉዳይ የኤርትራ ልዩ ዘጋቢ መሐመድ አብድል ሰላም ባቢከር ትናንት ሰኞ ጄኔቫ ስዊዘርላንድ ላይ በተካሄደው የመሪዎች ጉባኤ ላይ እንደተናገሩት በኤርትራ የሚታዩት የመብት ጥሰቶች ስልታዊ ናቸው፣ አስቸኳይ ተጠያቂነት አስፈላጊ ነው ብለዋል። ኤርትራ ነጻነቷን ካገኘች ጀምሮ በኢሳያስ አፈወርቂ መሪነት በነጠላ ፓርቲ ከሰላሳ ዓመታት በላይ ስትመራ መዘልቃለች። ፕሬዚዳንት ኢሳያስ ተቃዋሚዎችን በኃይል በማፈን ለተደጋ ተደጋጋሚ ጊዜያቶች ተቃዋሚዎቻቸውን በአስፈሪ ሁኔታ ለብዙ አስርት ዓመታት ያለ ፍርዳ ሰው ይገኛሉ። የተባበሩት መንግስታት ባርነት ያለው የኤርትራውያን የብሔራዊ አገልግሎት ሲቪሎች ለዕድሜ ልክ ውትድርና ወይም ለግዳጅ የጉልበት ስራ ይዳረጋሉ። የተባበሩት መንግስታት የሰብአዊ መብቶች ልዩ ዘጋቢ መሐመድ አብድል ሰላም በአስርት ዓመታት ከአስርተ ዓመታት በላይ ያለ ፍርድ እስከ ክስ በኤርትራ የታሰራችሁ ሁሉ ስማችሁ ከፍ ብሎ መጠራቱ ይቀጥላል ሲሉም ተናግረዋል። በጄኔቫ የተባበሩት መንግስታት ድርጅት የኤርትራ ተወካይ ሀብቶም ዘርአይ በበኩላቸው ይህ ዘገባ ተጨባጭነት፣ ግልጽነት፣ ተጠያቂነትና ሚዛናዊነት የጎደለው ሲሉ አጣጥለውታል። አድማጮች በመከታተል ላይ ያላችሁት ከዶቸ በላይ የሚሰራጨውን የምሽቱን የ ዓለም ዋና ዋና ዜና ነው። የቡድን ሰባት ቡድን ሰባት በመባል የሚታወቁት ሰባቱ የበለጸጉት ሀገራት መሪዎች ትናንት ካናዳ ላይ የጀመሩት ጉባኤ ዛሬ ለሁለተኛ ቀን እንደቀጠለ ነው። የሀገራቱ መሪዎች በዚህ ጉባኤያቸው ዋነኛ የመነጋገሪያ ነጥቦች በዩክሬንና በመካከለኛው ምስራቅ እየተካሄዱ ስላሉት ጦርነቶች እንዲሁም በዩናይትድ ስቴትስ የንግድ ታሪፎች ላይ የጋራ የመፍትሄ ውሳኔ ላይ መድረስ ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጉባኤው ከመጀመሩ በፊት ከአስርተ ዓመታት በፊት ሩሲያን ከዚህ ቡድን ማስወጣት ስህተት ነበር ማለታቸው ተሰምቷል። ቀደም ሲል ቡድን ስምንት በመባል ይታወቅ የነበረው ይህ የዓለም ባለጸጎች ሀገራት ስብስብ እንደ ጎርጎሮሳውያኑ አቆጣጠር በ2014 ሩሲያ የዩክሬን ባሕረ ገብ መሬት የሆነውን ክሪሚያን በህገ ወጥ መንገድ የራሷ ካደረገች በኋላ ሩሲያ ከቡድኑ መባረሯ ይታወቃል። በጉባኤው ላይ የካናዳ፣ የአሜሪካ፣ የፈረንሳይ፣ የጣሊያን፣ የጃፓን የጀርመንና የብሪታንያ መሪዎች እየተሳተፉ ናቸው። የአውሮፓ ህብረትና ሌሎች በርካታ ሀገራት ተወካዮችም በጉባኤው ላይ ተጋብዘዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በካናዳ እየተሳተፉበት የነበረውን በኢንዱስትሪ የበለጸጉ ሰባት የዓለም ሀገራት የመሪዎች ጉባኤን ከታቀደው አንድ ቀን ቀደም ብለው ለቀው ወደ ሀገራቸው ተመልሰዋል። በዋሽንግተን የሚገኘው ነጩ ቤተ መንግስት በመካከለኛው ምስራቅ ባለው አስጨናቂ ሁኔታ ምክንያት ትራምፕ ወደ አሜሪካ መመለሳቸውን አረጋግጧል። ካናዳ አልቤርታ ድንጋያማ ተራሮችን ተንተርሳ በምትገኘው ከተማ ላይ የቡድን ሰባት ጉባኤን ለመካፈል የተገኙት ትራምፕ በእስራኤልና በኢራን ግጭት ከተኩስ አቁም የተሻለ ነገር እየፈለግን ነው ሲሉ ተናግረዋል። ኢራን የኒውክሌር መርሃ ግብሯን ጨርሳ መተው አለባት ሲሉም አስተያየታቸውን ሰጥተዋል። 17 ሚሊዮን ሕዝብ ከሚኖርባት መዲና ቴህራን ነዋሪዎች በአስቸኳይ ለቀው እንዲወጡ ትራምፕ በማህበራዊ ሚዲያ ገጻቸው ትናንት ምሽት ትዕዛዝ አስተላልፈውም ነበረ። በእስራኤልና ኢራን መካከል የተነሳው ግጭት ዛሬ አምስተኛ ቀኑን ይዟል። አገራቱ የአየርና የሚሳይል ጥቃት ልውውጥ ዛሬም እንደቀጠለ ነው። በእስራኤል የሚካሄደው ጥቃት በመቀጠሉ ጋና ዜጎቿን ከኢራን ማስወጣት ጀመረች። በአሁኑ ጊዜ በኢራን የሚገኙ የጋና ዜጎች ቁጥር ምን ያህል እንደሆነ በግልጽ ባይታወቅም የጋና የውጭ ጉዳይ ሚኒስትር በኢራን የሚገኙት የኤምባሲ ሰራተኞች፣ ተማሪዎችና ሌሎች ዜጎች በየብስ መንገድ እንደሚወጡ አረጋግጠዋል። የጋና መንግስት ይፋ ባደረገው መግለጫ ግጭት ላይ የሚገኙት እስራኤልና ኢራን ውጥረቱን እንዲያረግቡና ቅድሚያ ለዲፕሎማሲ መፍትሄ ቦታ እንዲሰጡ ጠይቀዋል። በሌላ በኩል በእስራኤል የሚገኘው የቻይና ኤምባሲ በሀገራቱ የሚገኙ የቻይና ዜጎች በሙሉ ወደ ሀገራቸው እንዲመለሱ ወይም በተቻለ ፍጥነት እስራኤልን በድንበር በኩል ለቀው እንዲወጡ አሳስበዋል። የእስራኤልና የኢራን ግጭት የደህንነት ሁኔታውን የበለጠ ከባድ ያደርገዋል ሲል ኤምባሲው አክሏል። ኤምባሲው ይፋ ባደረገው አጭር ማስታወቂያ የቻይና ዜጎች በዮርዳኖስ አዋሳይን ድንበር በኩል አገሪቱን ለቀው እንዲወጡ ይመክራል። እስራኤል ቤን ጉሪዮን የተሰኘውንና ዋናውን የዓለም አቀፍ አውሮፕላን ጣቢያ ላልተወሰነ ጊዜ መዝጋቷ ይታወቃል። ይሁንና በእስራኤልና በዮርዳኖስ መካከል ሶስት የመሬት ድንበር ማቋረጫዎች ክፍት መሆናቸው ተመልክቷል። ሩሲያ በዩክሬን ዋና ከተማ ኪቭ ላይ በሰነዘረችው የአየር ጥቃት ቢያንስ አስራ አምስት ሰዎች ተገደሉ። የኪቭ ወታደራዊ አስተዳደር ኃላፊ ቲሞር ትካቼንኮ የሟቾችን ቁጥርም አረጋግጠዋል። በጥቃቱ ከአርባ በላይ ሰዎች ቆስለዋል። እንደ ባለስልጣናት ገለጻ የነፍስ አድን ሰራተኞች በፍርስራሹ የተቀበሩ ሰዎችን ሲያፈላልጉ ማርፈዳቸው ተዘግቧል። ይህ ዶቼ ቬለ ነው። ከዶቸ በላይ የምሽቱን የዓለም ዜና ለማብቃት ርዕሰ ዜናዎቹን በድጋሚ ነው። የመርማሪዎችን የወንጀል ተጠያቂነት ያጠበበውና ጥያቄ የተነሳበት ረቂቅ አዋጅ በአብላጫ ድምፅ ጸደቀ። በሌላ በኩል በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ በኦሞ ወንዝ ሙላትና በቱርካና ሐይቅ መጨመር የተፈናቀሉ ከ79 ሺህ በላይ ነዋሪዎች መንግስት ዘላቂ መፍትሄ እንዲፈልግላቸው ጠይቀዋል። ኤርትራውያን ስልታዊ የመብት ጥሰት እየደረሰባቸው መሆኑን የመንግስታቱ ድርጅት ይፋ ባደረገው ዘገባ አጋለጠ። በእስራኤል የሚገኘው የቻይና ኤምባሲ በሀገሪቱ የሚገኙ የቻይና ዜጎች በሙሉ ወደ ሀገራቸው እንዲመለሱ ወይም በተቻለ ፍጥነት እስራኤልን በድንበር በኩል አቋርጠው እንዲወጡ አሳሰበ። በሌላ በኩል እስራኤል በኢራን ላይ የምታካሄደው ጥቃት በመቀጠሉ ጋና ዜጎቿን ከኢራን ማስወጣት ጀምራለች። ቡድን ሰባት በመባል የሚታወቁት ሰባቱ የበለጸጉት ሀገራት መሪዎች ትናንት ካናዳ ላይ የጀመሩት ጉባኤ ዛሬ ለሁለተኛ ቀን እንደቀጠለ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው መካከለኛው ምስራቅ በሚካሄደው ግጭት ምክንያት ለአስቸኳይ ጉባኤ ጉባኤውን አቋርጠው ወደ አገራቸው ተመልሰዋል። ዚህ ነው አበቃ። የዓለም ዜናውን ተከታተልን። አድማጮች ለጥንቅሩ አዜብን አመሰግናለሁ።